አፋን ኦሮሞ ለምን በኢትዮጵያ የፌዴራሉ ቋንቋ መሆን እንደሚገባው ዋና የተባሉ አስር ምክንያቶች የተዘረዘሩበትን ጽሑፍም አድርሰውናል። ዶክተር ብርሃነ መስቀል አበበ ሰኚ ዶክተር ብርሃነ መስቀል የሕግ ጠበቃና አማካሪ ሲሆኑ ቀድሞ በተባበሩት መንግሥታት ድርጅት የኢትዮጵያ ሚሽን የሕግ ጉዳዮች አማካሪ ሆነው ሠርተዋል። በቅድሚያ ለጊዜው ላመስግን በጣም እጅግ አመሰግናለሁ ፊርማ ለማሰባሰብና ቢቢሲ የብሪቲሽ ብሮድካስቲንግ ኮርፖሬሽን የአፋን ኦሮሞ አገልግሎት እንዲጀምር ለመጠየቅ ምንድን ነው መነሻችሁ? ይህንን ፔቲሽን ስናቀርብ ታሳቢ ያደረግናቸው ነገሮች አሉ። አንደኛ ከዚህ በፊት በቪኦኤ እና በጀርመን ድምፅ የነበረን ልምድ መጥፎ ነበር። ቪኦኤ በቅርብ ጊዜ በኦሮምኛ ፕሮግራም እስኪጀምር ድረስ በአማርኛ ብቻ ወደ ኢትዮጵያ ብሮድካስት ያደርግ ነበር። የጀርመን ድምፅ እስካሁንም ድረስ ወደ ኢትዮጵያ የሚያስተላልፈውን ፕሮግራም አማርኛ የኢትዮጵያ ብሔራዊ ቋንቋ ነው በሚል እሳቤ በአማርኛ ብቻ ያቀርባል። የኦሮሞ ሕዝብ በኢትዮጵያ ትልቁ ህዝብና ና የኦሮምኛ ቋንቋ ከአፍሪካ ሶስተኛው ቋንቋ በተናጋሪ ብዛት ሶስተኛ ቋንቋ ሆኖ ሳለ ይህ ሕዝብ መረጃ እያገኘ አይደለም። የመረጃ ረሃብተኛ ነው። ቢቢሲ ስርጭቱን መጀመር ይህንን ችግር ይቀርፋል ብለን ስለምናስብ እነሱም ይሄንን ተረድተው ይህንን ችግር ለመቅረፍ እንዲተባበሩም አስፈላጊ ስለሆነ ብለን ነው። ቢቢሲ ራሱ ያስቀመጠው ምክንያት ነው። በኢትዮጵያ እና ከኢትዮጵያ ተርታ ያሰለፏቸው ኤርትራ፣ ሰሜን ኮሪያ እና ራሽያ የዲሞክራሲ እጥረት አለባቸው ብለን እናስባለን ብሎ ነው ይሄንን ስርጭት ለመጀመር እያሰበ ያለው። የዲሞክራሲ እጥረትን ቋንቋን መጠቀም ስላለባቸው ያንን መናገር ፈልገን ነው ይህንን ፒቲሽን የጀመር ነው። ላቀረባችሁ ጥያቄ ታዲያ የተሰጣችሁ ምላሽ ይኖር ይሆን? ከቢቢሲ እስካሁን በቀጥታ የተሰጠን ምላሽ የለም። ስለ ጉዳዩ አውቀዋል። ቢቢሲም በራሱ እንደ ዜና የእኛም ፒቲሽን መጀመር ዘግቧል። አሁን ወደ ሰላሳ አምስት ሺህ የሚሆን ፊርማ አሰባስበናል። ሶስት አራተኛው በላይ የፊርማ ስብስቡ የመጣው ከኢትዮጵያ ከሚኖረው ኦሮምኛ ተናጋሪ ሕዝብ እና የኦሮሞ ሕዝብ አጋሮች ከሆኑ ሌሎችም ነው። በትዊተር ደግሞ ወደ አንድ ነጥብ አምስት ሚሊዮን ኢምፕሬሽን እና ከግማሽ ሚሊዮን በላይ የሆነ ዳይሬክት ኮንታክቶችን ያደረግንበት ሁኔታ ነው ያለው። ስለዚህ እያረግን ያለነው እንቅስቃሴ በቢቢሲ እንደ ድርጅትም የእንግሊዝን መንግስት በዚህ ውስጥ በውሳኔ ውስጥ ድርሻ አለው እነሱንም ኮንታክት እያረግን ያለንበት ሁኔታ ነው ያለው ለን ውጤታማ እንሆናለን የሚል እምነት አለን። ሰላሳ አምስት ሺህ ደርሷል ብላችኋል፣ እስካሁን ያሰባሰባችሁት ፊርማ። በተለይ አፋን ኦሮሞን የኢትዮጵያ ፌዴራል መንግስቱ የስራ ቋንቋ እንዲሆን ትፈልጋላችሁ። ደግሞ በቅድሚያ እስኪ ይህን ፊርማ የምታሰባስቡት እነማን እንደሆናችሁ ምን ያህል እንደምትሆኑ የት እንደምትገኙ ራሳችሁን አስተዋውቁልን። ይሄንን ፊርማ ኮኦርዲኔትና ፋሲሊቴት እያደረግን ያለነው ኢትዮጵያ ውስጥ ያሉ ኦሮምኛ ተናጋሪ የሆኑ አክቲቪስቶች፣ ከኢትዮጵያም ውጭ ያሉ በአውሮፓም አሜሪካም፣ በአውስትራሊያም እንደዚሁም ደግሞ በመካከለኛው ምስራቅም ያሉ የተለያዩ ኦሮምኛ ተናጋሪም፣ ኦሮምኛ ተናጋሪ ያልሆኑ ከአማራም ከትግራይም እና ከደቡብ ብሔር ብሔረሰቦችም ይህንን ሀሳብ የሚደግፉ ሰዎች ያሉበት ኮኦርዲኔቲንግ ኮሚቲ ነው፣ ይህንን ፋሲሊቴት እያደረገ ያለው ሰፊ መሰረት ያለው ጉዳይ ነው። የኦሮምኛ ቋንቋ የኦሮሞ ሕዝብ ሀብት ብቻ አይደለም፣ የኢትዮጵያ ሀብት ነው። የኦሮሞ ሕዝብ የኢትዮጵያ አካል ነው። ኢትዮጵያ ኦሮሞ ነች፣ ኦሮሞ ኢትዮጵያ ነው እና ይህንን ደግሞ ሁሉም ተረድቶ የኦሮሞ ሕዝብ መጎዳት የሱ መጎዳት እንደሆነ በመገንዘብ በሰፊው ይሄ ችግር መቀረፍ አለበት ብሎ በሶሻል ሚዲያ እና በሌሎች ሜይንስትሪም ሚዲያዎች አሁን እንደምናደርገው በቪኦኤም በሌሎች ሚዲያ አውትሌቶችም ይሄ ጉዳይ ሽፋን አግኝቶ ይህ የቋንቋ ጥያቄ የኢትዮጵያ የፌዴራል መንግስት የስራ ቋንቋ ኦሮምኛ ይሁን የሚለው ጥያቄ ትኩረት እንዲያገኝም ቢቢሲም በዚህ አጋጣሚ ይህንን ችግር ሰፊ መሰረት ያለው ጥያቄ መሆኑን ተገንዝቦ መልስ እንዲሰጥ ለማድረግ የተዋቀረ ነው። ስለዚህ ስብጥራችንም ሆነ በዚህ ውስጥ ያለን እንቅስቃሴ መላ ኢትዮጵያን የሚወክልና የኦሮሞ ሕዝብ ጥያቄ ኢትዮጵያ ጥያቄ እንደሆነ አንደርላይን አድርጎ የተዋቀረ ግሩፕ ነው። መጠሪያ አላችሁ? መጠሪያችን እንዳልኩት ነው። ግሎባል ኮኦርዲኔቲንግ ኮሚቲ ነው የምንባለው። የአፋን ኦሮሞ ሰፖርት ግሩፕ ነን። ቢቢሲ በኦሮምኛ ዜና ስላስተላለፈ ወይም የተወሰኑ መረጃዎችን ስለሰጠ ሀገር ውስጥ ያለው ችግር ስለማይቀረፍ ይህ ጉዳይ በኢትዮጵያ መንግስት ታይቶ ኢትዮጵያ ከአማርኛ በተጨማሪ ኦሮምኛ የኢትዮጵያ መንግስት የፌዴራል መንግስቱና የአዲስ አበባና የድሬዳዋ የስራ ቋንቋ እንዲሆን መጠየቅን ታሳቢ አድርጎ የተጀመረ ነው። ወደ አንድ ሲቪክ ኦርጋናይዜሽን ኢቮልቭ አድርጎ ኢትዮጵያ ውስጥ ለሚደረጉ እንቅስቃሴዎች፣ ኢትዮጵያ ውስጥ ለሚመጡ የፖሊሲ ለውጦች ግብአት ሊሆኑ የሚችሉ ነገሮችን ለማመቻቸት የተጀመረ ሀሳብ ነው። አንደኛ በጂኦግራፊካዊ አቀማመጡ በመልክአ ምድር አቀማመጡ ትልቁን ሰፊውን የኢትዮጵያን ክፍል የሚሸፍነው የኦሮሞ ህዝብ ነው። ከሁሉም የኢትዮጵያ ብሔር ብሔረሰቦች ጋር የሚጎራበት ህዝብ ነው። በዚህም ምክንያት ይህ ቋንቋ በሰፊው በኦሮሚያ ውስጥ ብቻ ሳይሆን በአጎራባች ክልሎችም የሚነገር ቋንቋ መሆኑን ስለዚህ እያልን ያለ ነው። ይሄ ችግር መልስ ማግኘት አለበት ከሚል ስለሆነ ነው ሀሳቡን ያስረዘምኩን መልካም ጂኦግራፊውን በተመለከተ ዶክተር ብርሃነ መስቀል፣ አሁን ውድድሩ በአማርኛ ተናጋሪዎችና በኦሮሚፋ ተናጋሪዎች መካከል ሳይሆን አማርኛን ተምረውትም ሆነ በባህል ይዘውት ከሚገኙ የራሳቸው ካደረጉት እንደ ደቡብ ካሉ ሕዝቦችም ጋር ነው። እንደሚታወቀው በኦሮሚያ ክልል በርካታ ከተሞች ለምሳሌ ደብረዘይት፣ ናዝሬት፣ ፍቼ፣ ጎሐጽዮንና ገብረ ጉራቻ ያሉ ሕዝቦች አማርኛ ተናጋሪዎች ናቸው። ስለዚህ ምን ይላሉ? ጥሩ ጥያቄ ነው። እጅግ በጣም ጥሩ ጥያቄ ነው። እንደሚታወቀው ኦሮምኛን፣ አማርኛን የኦሮሞ ወጣቶች በጃንሆይ ጊዜም ሆነ በደርግ ጊዜ ከዚያም በፊትም በትምህርት ቤት ብቻ ነው የተማሩት። ስለዚህ በትምህርት ቤት አሲሚሌትድ የሆነው እና መንግስት መስሪያ ቤት ውስጥ የገባው እንደገና ደግሞ አማርኛ ተናጋሪ ሰፋሪዎች ያሉባቸው ከተሞች ውስጥ የተቀላቀለው ኦሮሞ እንደተባለው አማርኛ መስማትም መናገርም ይችላል። ባለፈው ሀያ ሀያ አምስት ዓመታት ውስጥ ግን ትምህርት ቤት የሄደው ትምህርት ቤት የገባው ኦሮሞ ሁሉም የተማረው በአፍ መፍቻ ቋንቋ በኦሮምኛ ነው። ይህም በመሆኑ ከኦሮሞ ህዝብ ከሰባ አራት ከመቶ በላይ የሚወክለው ከሰላሳ አመት በታች ያለው ወጣት አማርኛን በጭራሽ የሚናገርበት ሁኔታ አይደለም አሁን ያለው። ያ ሴሌክቲቭ አሲሚሌሽን ፕሮሰስ ተለውጦ ኢትዮጵያን ህብረ ብሔራዊ እናደርጋታለን፣ የቋንቋና የተለያዩ አይደንቲቲዎች ሪስፔክት የሚደረጉበት አገር እናደርጋለን ብሎ መንግሥት ባወጣው ፖሊሲ መሰረት በአፍ መፍቻ ቋንቋ መማሩና ራሱን ማስተዳደሩ በኦሮሚያ ውስጥ ትክክል ሆኖ ሳለ በፌዴራል መንግስቱ ግን አማርኛ ብቻ ሆኖ በመቀጠሉ በአዲስ አበባ ውስጥ የስራ ቋንቋ በህግ የተደነገገ አማርኛ ብቻ በመሆኑ በድሬዳዋም እንደዚሁ በመሆኑ ይሄ ህዝብ በእነኚህ ተቋማት ከሚደረጉ ግልጋሎቶችም ሆነ በእነኚህ ተቋማት ውስጥ ተሳትፎ እንዳይኖረው የሆነበት ሁኔታ ነው ያለው። ኦሮሚኛ የኢትዮጵያ የፌዴራል መንግስትና የአዲስ አበባ ከተማና የድሬዳዋ ከተማ የስራ ቋንቋ ይሁን ብለን ስንጠይቅ አማርኛን ይተካ ብለን አይደለም እየጠየቅ ነው ያለ ነው። ከአማርኛ ጎን ለጎን ኦሮምኛ ተናጋሪዎችን የሚያገለግሉ ተቋማት ይሁኑ የሚል ጥያቄ ነው። አንደኛው ነጥብ ይሄ ነው። ሁለተኛ፣ ኢምፖዚሽን አይደለም። በደቡብ ክልልም ሆነ በአማራ ክልል ያለው ኦሮምኛን የመማር ግዴታም ምንም ነገር የለበትም። ልክ ከዚህ በፊት ያለው መብቱን ይዞ የሚቀጥልበትና ምናልባትም ከኦሮምኛም በተጨማሪ አስፈላጊ ሆነው ከታየ ትግርኛም የፌዴራል መንግስቱ የስራ ቋንቋ ቢሆን እኛ ችግር የለም።